የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት በ19 እና በ25 ሜትር ባንዶች በየቀኑ ከ3 ሰዓት እስከ 4 ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀመረ። እሁድ መጋቢት 30 ቀን 2010 ዓመተ ምሕረት በመላው ኢትዮጵያና በዓለም ዙሪያ ኢትዮጵያውያን ባሉባቸው አካባቢዎች ሁሉ የክርስትና እምነት አማንያን የትንሣኤን በዓል በማክበር ላይ ናቸው። በዓሉን ለምታከብሩ አድማጮቻችን በሙሉ እንኳን ለብርሃነ ትንሣኤው በሰላም አደረሳቸው። በኢትዮጵያም ም በውጭ ሀገርም በሌላ ሁሉ የምትገኙ ወገኖች እንኳን ለትንሣኤው ብርሃን አደረሳችሁ። በሀገራችን ኢትዮጵያ እንዲሁም በመላው ዓለም የምትገኙ ክርስቲያኖች በሙሉ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ብርሃነ ትንሣኤ በሰላምና በጤና ጠብቆ አደረሳችሁ። በሰሜን አሜሪካ፣ በተለያዩ የውጭ ሀገራት እንዲሁም በሀገራችን የምትኖሩ ካቶሊካውያን ምዕመናን እንዲሁም በመላው ዓለም የምትገኙ ክርስቲያኖች በሙሉ እንኳን ጌታችን ኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ። በጌታችን በኢየሱስ ክርስቶስ ሞትና ትንሣኤ ለምታምኑ ለኦርቶዶክስ፣ ለካቶሊክና ለፕሮቴስታንት እምነት ተከታዮች እንደዚሁም በመላው ዓለም ለምትገኙ ወገኖቼ በሙሉ እንኳን ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ መታሰቢያ በዓል አደረሳችው እላለሁ። የኦርቶዶክስ የካቶሊክና የፕሮቴስታንት የክርስትና እምነት አባቶች ናቸው። ስለ ዕለቱ የተሰናዳ የትንሣኤ ወግም ይዘናል። የንግግር ነጻነት በኢትዮጵያ እኛ ኢትዮጵያውያን ዴሞክራሲና ነጻነት ያስፈልገናል ይገባናልም። ዴሞክራሲ ማስፈን ከየትኛውም ሀገር በላይ ለእኛ የሕልውና ጉዳይ እንደሆነ እናምናለን። የሰብአዊና ዴሞክራሲያዊ መብቶች በተለይም ሐሳብን የመግለጽ የመሰባሰብና የመደራጀት መብቶች በሕገ መንግስታችን መሰረት ሊከበሩ ይገባል። ባለፉት ሰኞ ቃለ መሐላ ፈጽመው ሥልጣን የተረከቡት አዲሱ ጠቅላይ ሚኒስትር ዶክተር አብይ አህመድ ናቸው አገሪቱን የመምራት ኃላፊነት መቀበላቸውን ባረጋገጡበት ንግግራቸው በተለይ ስለ ንግግር ነጻነት ከጠቀሱት የተወሰደ ነው። ሁሉ አስቀድሜ ለመላው ህዝበ ክርስቲያን እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ በዓለ ትንሣኤ በሰላም አደረሳችሁ እላለሁ። የዛሬው አለት የምትወክለው ሰላምን፣ ተስፋን፣ ፍቅርን ነው። እነዚህ ደግሞ በዲሞክራሲ በኩል የምንታገልላቸው ሴቶች ናቸው። በሀገራችንም እውን እንዲሆኑ እመኛለሁ። በአጭር ጊዜ ውስጥም እውን ሆነው እናያለን ብዬ ተስፋ አደርጋለሁ። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል ሁላችሁንም አደረሳችሁ እላለሁ። ይህ የትንሣኤ በዓል ለሀገራችንም ለሁላችንም የኢትዮጵያ የትንሣኤ ዘመን ብስራት እንዲሆንልኝ ከፍ ያለ ምኞቴን ለማቅረብ እፈልጋለሁ። ከተፈቱ መልሰው ከታሰሩና ከተፈቱ ጋዜጠኞች፣ የኢንተርኔት አምደኞችና የፖለቲካ መሪዎች ውስጥ ናቸው እስክንድር ነጋ እና አንዱ ዓለም አራጌ ናቸው። ከትንሣኤ ምልክቶቻቸው ጋር ሌሎች በርከትከት ያሉ ቅንብሮችም አሉ። አሁን የአክብሮትና የናፍቆት ሰላምታችን እናስቀድም። እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። በድጋሜ የቴክኒክ አቀናባሪያችን ንጉሡ ታምሬን ይዘን የራዲዮ መጽሔት ፕሮግራም አዘጋጅና አቅራቢዎች አሉላ ከበደና አዲሱ አበበ ነን። አሁን የሰዓቱ የዓለም ዜና ይቀድማል። ጤና ይስጥልኝ ክቡራትና ክቡራን አድማጮች፣ ክርስቲያን ምዕመናን እንኳን ለብርሃነ ትንሣኤው አደረሳችሁ። ዜናውን የማሰማችሁ ሶሎሞን አባተ ነኝ። ሶሪያ ውስጥ አርባ ሰው ለተገደለበት የኬሚካል ጥቃት ተጠያቂዎቹ ሩሲያና ኢራን እንደሆኑ የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ በስም ጠርተው ከሰዋል። ሕሊና ቢስ ሲሉ ለጠሩት ለዚህ ጥቃት የሚከፈል ከፍ ያለ ዋጋ ይኖራል ሲሉም ዝተዋል። በተለይ የሩሲያውን ፕሬዚደንት ቭላዲሚር ፑቲንን ከዚህ ቀደም አድርገውት በማያውቁት ሁኔታ በስም ጠርተው ሲወቅሱ ለጥቃቱ ፕሬዚደንት ፑቲን ሩሲያና ኢራን ተጠያቂ ናቸው ሲሉ አስረግጠው ተናግረዋል። ኃላፊነቱን የሚወስዱትም እንስሳው አሳድ ሲሉ ለጠሯቸው የሶሪያ ፕሬዚደንት ባሻር አልአሳድ ይሰጣሉ ባሉት ድጋፍ ነው። በትዊተር በተከታታይ ባወጧቸው መልእክቶች አካባቢው ለሕክምና ድጋፍና ለማጣራት ሥራዎች በአፋጣኝ ክፍት እንዲሆን ጠይቀዋል። ጥቃቱ ምንም ይሁን ምን ያለ ምክንያት በሰው ልጆች ላይ የደረሰ ሌላ አደጋ ነውም ብለዋል ፕሬዚደንቱ ሲክ ብለዋል። አንዱን ትዊታቸውን ሲዘጉ በሽተኛ ማለታቸው ይሆናል በንዴታቸው ምክንያት ወይም ያማል ማለታቸው ይሆናል በሐዘናቸው ምክንያት። ዝርዝር ማብራሪያ አልሰጡም። በጀርመኗ ሰሜን ምዕራብ ከተማ ሞይንስተር ከተማ ትናንት በተፈጸመው የመኪና ጥቃት የሁለት ሰዎች ሕይወት መጥፋቱ ተገልጿል። የአሽከረክራት የነበረችውን መኪና ሰላማዊ ሰዎች ላይ ነድቶ በብዙ ሰው ላይ ጉዳት ያደረሰው አሽከርካሪም ከአደጋው በኋላ እዚያው ተኩሶ ራሱን በመግደሉ በሞቱ የሞቱ ቁጥር በጠቅላላው ሶስት መሆኑ ታውቋል። ከቆሰሉት መካከል ስድስቱ በከባድ ሁኔታ ላይ እንደሚገኙ ተገልጿል። ጥቃቱን ያደረሰው ሰው የአርባ ስምንት ዓመት ዕድሜ ያለው የሚውኒሽ ከተማ ሰው መሆኑን ከመግለጽ ያለፈ መረጃ ፖሊስ አልሰጠም። የጥቃቱ ምክንያትና ምንነትም እየተጣራ መሆኑን ፖሊስ አመልክቷል። በሌላ በኩል አክራሪ ቀኝ ነጠቅ ነው የተባለን አንድ ቡድን አባላት ቤቶች የጀርመን ልዩ ፖሊስ ኃይል በርሊን ውስጥ እየከበበ ፍተሻ አካሂዷል። በርሊን ብራንደንበርግ እና ቲሪንግያ ግዛቶች ውስጥ የሚገኙ የስምንት የቡድኑ አባላት ቤቶች ላይ ፍተሻው የተካሄደው የደበቋቸው ወይም ወጥ መንገድ የያዟቸው መሳሪያዎች እንዳሉ ለመፈለግ ነው። ተጠርጣሪው ቡድን በአዶልፍ ሂትለር ይመራ የነበረውና በሁለተኛው የዓለም ጦርነት ወቅት ተሸንፎ የተደመሰሰው የታላቋ ጀርመን መንግሥት ወይም ዶች ራሽ ዛሬም አለ ብሎ የሚያምን እንደሆነ ተገልጿል። ቡድኑ የተመሰረተው ባለፈው የአውሮፓ ዓመት በ2017 ዓ ም መሆኑንና አንዳንድ የሚጠረጥራቸውን የተፈጸሙ ግድያዎችን ምንነት እየመረመረ መሆኑን ፖሊስ አስታውቀዋል። ቡድኑ ዓላማ ኢላማ ያደረጋቸውን ሰዎች ለመግደል ምንጊዜም ዝግጁ ነው ብለዋል ባለሥልጣናቱ። ቁጣ፣ ርኅራሄ፣ የፍትህ ጥማት በዚህ ዓመት የዩናይትድ ስቴትስን የውጭ ጉዳይ መስሪያ ቤት የባለጀብዱ ሴቶች ሽልማት የተቀዳጁ አስር ሴቶች መገለጫ ናቸው። በያዝነው መጋቢት አጋማሽ ላይ የዩናይትድ ስቴትስ ቀዳሚት እመቤት ሜላንያ ትራምፕ ሽልማቶቻቸውን ካበረከቱላቸው አስር ሴቶች መካከል በባርነት ስር ከነበረ ቤተሰብ ተፈጥረው የሲቪል መብቶች ታጋይና ተሟጋች ሆነው ዛሬ የሞሪታንያ ብሔራዊ ሸንጎ ባልደረባ የሆኑት ማሉማ ሰይድ የኮሶቮዋ ሐኪም ፌሬዲ ሩሽቲ፣ የሩዋንዳዋ ጌዴሊቭ ሙካሳራሲ፣ የአባዲና ፖሊስ መርማሪዋ የሁንዱራሷ ሁሊሳ ቪላኒዮቫ ይገኙባቸዋል። እነዚህ ሴቶች ሁከትን፣ ዐመፅን፣ መሳደድን የተጋፈጡ ናቸው ብለዋል። የሽልማቱ ሥነ ሥርዓት ወደ ተከናወነበት የሎስ አንጀለስ ከተማ ተሸላሚዎቹን ያደረሱት የከተማዪቱ የዓለም አቀፍ ጎብኚዎች ምክር ቤት ባልደረባ ጃኔት ኤልየት በሴቶች ክፍለ ጊዜ ዝርዝር ይዘን እንመለሳለን። ለቀሪ ዝግጅቶች ወደ አሉልናና ወደ አዲሱ ልመልሳችሁ። ሕግ አያድንም። ሰማይ አይታረስ፣ ሰማይን እንረስ፣ ንጉሥ አይከሰስ፣ ንጉሥን እንክሰስ ከሆነን ሌለኛ ሞትን ምንጥልበት ዘርማ ከሰጠ አፈር በሌለበት ይታረስ ምን አለ ሰማይ ይብቀልበት፣ ንጉሥም ይከሰስ ይቀጣ ምን አለ ፍቅርን ነው መፍራት ሕግ መች ገደለ ከሕይወት ነው እንጂ ከሞት መቻስታለ ሕግ አድንም። አዲሱ ደንበኛችን ደረጀ ኃይሉ ነው ከስቶክሆልም ያደረሰን ደረጀ ለራዲዮ መጽሔት ሲል በጻፈልን የቀደመ የኢሜይል መልእክቱ ያለፈው ግጥሜ ርዕስ አባት አሳድጊ ይሰኛል ይቅርታ እየጠየቅኩ የዛሬዋን አጭር ግጥም ልኬላቸዋለሁ ነበር ያለን ከዚህ ቀደም የላከልንን ግጥሙን ስናነብ ርዕስና ከየት እንደሆነችም ገጣሚው አልተናገሩም ላል ነው ሲመልስ ነው ለሁሉም ደረጀ እናመሰግናለን አሁን በሕግ አያድንም ምን በሳምንቷ ምርጥ ግጥምነት የዛሬ እሁድ መጋቢት 30 2010 ዓ ም የራዲዮ መጽሔት ፕሮግራማችንን ጀምረናል። የፈረንሳዩ ቤተኛችንን ያስራዳውን አባይ ቁልቁል ፍሰስን ከግጥሙ አዋዶ ካደረሰን ማስታወሻው ጋር ቆየት ብለን እናቀርባለን። እናም አሁን የትንሣኤ ገጾች ይገለጡ ነው የሳምንቱ ቅዳሜ ዜማ እንዲህ ይላል ለመሆኑ አንድ ሰው ስንት ጊዜ ይፈታል ትላለህ? የታሰረውን ያህል ይመስለኛል። ግን ለየት ያለ ጥያቄ ነው። ለማንኛውም ልክ ብልሃል፣ መልሱ ትክክል ነው። ግን እንዲህ ያለ ጥያቄ ለምን ጠየቅከኝ ማለት አይቀርም ይመስለኛል። በመግቢያው ድምፃቸውን ያሰማናቸው ናቸው እንግዶቻችን ናቸው ለዚህ ጥያቄ ምክንያት የሆኑ ግሩም፣ ራሳቸውን በማስተዋወቅ የትንሣኤ ሰላምታቸውን ያሰሙናል። አዲሱ ጌታ ነህ እባላለሁ። በሙያዬ ጠበቃና የህግ አማካሪ ነኝ። እንዲሁም በፖለቲካ በኩል የሰሚያዊ ፓርቲ የቀድሞ የሕግ ክፍል ኃላፊ ነበር። አሁን ደግሞ በሚመሰረተው በኢትዮጵያውያን አገር አቀፍ ንቅናቄ ውስጥ የመስራች ኮሚቴ አባል ነኝ። በእናንተ ሚዲያም እንደተገለጸው በእስር ላይ ነበር። ለዚህ ሁሉ እንግዲህ አያያዛችን በጣም በሚገርም ሁኔታ ስለነበረ በተለይም ደግሞ እንዲሁ ከቅርቡ ከእስር የተፈቱትን ሰዎች ስለነበሩና የእነሱንም እናመሰግናለን ፕሮግራም ላይ ተያያዝን ስለነበር ህዝቡን አስደንግጦ ነበረ እና በመፈታታችን እንኳን ደስ ያላችሁ፣ እንኳን ለፋሲካ በዓል አድረሳችሁ እላለሁ። ስሜ ስንታየው ቸኮር ይባላል። የቀድሞ አንድነት ፓርቲ የወጣቶች ጉዳይ አላፊ ነበር። በቅድሚያ በኛ መታሰር የተጨነቀ ኢትዮጵያ ሁሉ ምስጋናዬን አቀርባለሁ። ከዘጠና ሶስት ጀምሮ በኢትዮጵያ ፖለቲካ ውስጥ በትግል ውስጥ ቆይተናል። ከፍተኛ የሆነ እስርና መቀሮችን ተቋቁመን ላለንበት ደረጃ ደርሰናል። ይሄ ምርጫዬን ነው። አብዛኛው የኢትዮጵያ ሕዝብ አይን እና ዞር ብሎ የሚከታተላቸው ደግሞ መጠል የትንሳይን ባህል አስመልክቶ ቪኤል ይህን ድል ስለሰጠን ባልማጮች ስም ከልብ አመሰግናለሁ። ጓደኛ አዲሱ እንዳለው ከአስራ ስስት ቀን በፊት በጋዜጠኛ ተመስገን ደሳሌ ቤት በተዘጋጀው የምስጋና ፕሮግራም ላይ የተያዝንበት ምክንያት በጣም አስገራሚ ነበረ። ይሁን እና ያው በስራችን በወንድማማች በፍቅር እንዲሁም በጓዳዊ ስሜት ሳይሰለቻቸው በመመላለስ ስለጠየቁም ለመላው የኢትዮጵያ ህዝብ ምስጋናዬን አቀርባለሁ። ትንሳኤ በዓልንም አስመልክቶ ማስተላለፍ የምፈልገው መልእክት ቢኖር ለኢትዮጵያ የዲሞክራሲ ስርዓት ግንባታ ሲሉ ከቤታቸው ወጥተው ብዙ የቀሩ ጓዶችና ብዙ ሰማት ወገኖች አሉ። አሁንም ቢሆን ብዙ የህሊናና የፖለቲካ እስረኞች አሉ ስለዚህ በዓሉን በአካልን በመገኘት ከፖለቲካና ከህሊና እስረኞች ጋር ሆነን እንድናሳልፍ፣ እነዚህ አጋጣሚ መልእክቴን አስተላልፋለሁ። ለእናንተም በድል ስለሰጣችሁን እያመሰገንኩ በድጋሚ ለመላ ኢትዮጵያ ህዝብ መልካም በዓል እመኛለሁ። አመሰግናለሁ። አለ ይድነቃቸው አዲስ ነው። አመሰግናለሁ አሉላ ማስተላለፍ የምፈልገው መልእክት አጠቃላይ ለኢትዮጵያ ህዝብ ነው ህይወታቸው ያለፉትን በበዓሉ የህሊና ጸሎት እንዲያደርጉላቸው ና በእስር ቤት የሚገኙት እንዲጠይቁ የታሰሩትም እንዲፈቱ ና ድጋፍ እንዲያደርጉላቸው ነው ለኢትዮጵያ ህዝብ ጥሪ የማደርገው ወይንሸት ሞላ እባላለሁ በኢትዮጵያ ፖለቲካ ውስጥ የራሴን አስተዋጽኦ እያደረግኩ ያለሁ ቤት ነኝ መልካም በዓል እንዲሆንላችሁ ለሁላችሁም እመኛለሁኝ እኛም እንኳን አደረሳችሁ ነው። ከሦስት ቀናት በፊት ከእስር የተለቀቁት ጋዜጠኞች፣ የኢንተርኔት አምደኞችና በአገሪቱ ፖለቲካም የነቃ ተሳትፎ ካላቸው ወጣቶች ውስጥ ናቸው። 是感快也护太车玩转 <tries> ኦርቶዶክስ የካቶሊክና የፕሮቴስታንት የክርስትና እምነት አባቶች ናቸው። ብፁዕ አቡነ መልከ ጼዴቅ ከስደተኛው የኢትዮጵያ ቅዱስ ሲኖዶስ ዋና ጸሐፊ፣ ብፁዕ አቡነ ፋኑኤል ከኢትዮጵያ ቅዱስ ሲኖዶስ አባል እንዲሁም የዋሽንግተንና ካሊፎርኒያ አህጉረ ስብከት ሊቀ ጳጳስ፣ አባ አባይነ ፍራንሷ ከዋሽንግተን ዲሲ የካቶሊካውያን ምእመናን ቻፕሊን ፓስተር ግዛው ደርሰህ የኢትዮጵያ ወንጌላውያን አብያተ ክርስቲያናት ኅብረት የሰሜን አሜሪካ ዋና ዲሬክተር ናቸው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ቅዱስ እግዚአብሔር የነበርክና ያለህ የምትኖር እዘዝና ምልኮት ስግደት የሚገባ ክብርና ምስጋና የሚባሪ የሆነ አምላክ እናከበራለን፣ እናገናሃለን፣ ስምህን እንቀድሳለን። አንተ ለሰው ልጅ ለነገድ ሁሉ ባለውለታና በጎ አድራጊ ነህ። እንኳን ከብርሃነ ትንሳኤው በሰላም አደረስከን። በዚህ አጋጣሚ በኢትዮጵያም በውጭ ሀገርም በሌላ ሁሉ የምትገኙ ወገኖች እንኳን ትንሳኤው ብርሃን አደረሳችው፣ እንኳን የትንሳኤውን ብርሃን አሳያችው። እግዚአብሔር አምላክ ቸር ነው፣ ምሕረቱ ብዙ ነው፣ ቸርነቱም ለዘላለም ነው። ስለዚህ ሁሉን በቸርነቱ ደግፎ ከዚህች ዕለት ከአሁኗ ሰዓት አደርሰናል። አሁንም የትንሣኤውን ብርሃን በሰላም እንዳሳየን ዕለቱንም ባርኮ ከርሞውን ጊዜ እንዲያደርሰን ሁላችንን እንለምነው። ስሙንም እንጥራው፣ ስሙን እንቀድሰው፣ በምሕረቱ እንዲጎበኘን እንለምነው። አንድነታችንን ከእሱ ጋር እናድርግ። ሁላችን የእሱ ወገኖች ነን፣ ልዩነት የለውም። እሱ ሁላችንን ያቅፈናል፣ ይደግፈናል። ለሁላችን የይቅርታውንና የምሕረቱን ስራ ይሰራላል። ጊዜውን ሁሉ ይባርክልን ስራችን ሁሉ ይባርክልን ሀሳባችሁ ሁሉ ያክላልን በምረቱ የጎበኛችሁ ሁሉ እንኳን እዚያ ደረሳችሁ አሁንም ይባርካችሁ አሁንም የቸርነቱን ስራ ይስራላችሁ ምረት ቸርነት ልማድ የሆነ አምላክ በምረቱ ይጎበኛችሁ ለዘላለሙ አሜን እግዚአብሔር ይባርካችሁ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን በሀገራችን ኢትዮጵያ እንዲሁም በመላው ዓለም የምትገኙ ክርስቲያኖች በሙሉ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ብርሃነ ትንሣኤ ለሁለት ሺ አስር ዓመተ ምሕረት በሰላምና በጤና ጠብቆ አደረሳችሁ። የዘንድሮ የትንሣኤን በዓል እንደ ሁለት እድር በዓል አድርገን እናከብራለን ብዬ አስባለሁ። የጌታን ትንሣኤ ሁልጊዜም የምናውቀው የምንማረው የምንነጋገረው ስለሆነ ጊዜን ለመቆጠብ ስል ወደ ሁለተኛው በሀገራችን ወቅታዊ ጉዳይ ላይ ማተኮር እፈልጋለሁኝ። በዚሁ በያዝነው ሰሙነ ሕማማት የመጀመሪያው ቀን ሰኞ አዲሱ ጠቅላይ ሚኒስትር ዶክተር አብይ አህመድ በበዓለ ሲመታቸው ዕለት ያደረጉት ታሪካዊ ንግግር እንደ ማንኛውም ኢትዮጵያዊና የቤተ ክርስቲያን አገልጋይ ንግግራቸው በእጅጉ ደስ አሰኝቶኛል። ይህ ንግግር ለሀገራችን፣ ለሰላማችን፣ ለአንድነታችን ታላቅ በር የከፈተና የህዝብን ልቦና ያረጋጋ ነው ብዬ በግሌ አምናለሁ። እግዚአብሔር አምላክ ክቡር ጠቅላይ ሚኒስትር ሀሳቦን ሁሉ ፍጻሜ እንዲያደርስሎ ምኞቴና ጸሎቴ ነው። ህዝበ እስራኤልን ሙሴ ባህር ኤርትራን ከፍሎ እንዳሻገራቸው እርሶም የዘመናችን ዳግማዊ ሙሴ አድርጎ እግዚአብሔር አስነስቶታል ብዬ አምናለሁ። ኢትዮጵያን ወደ ነበረችበት ከፍታ ይመልሰዋታል፣ የህዝብን እንባ ያብሳሉ፣ የህዝብን ጩኸት ይሰማሉ ብዬ አምናለሁ። ክቡር ጠቅላይ ሚኒስትር ኢትዮጵያውያን በውጭም በውስጥ ያሉትን አንድ የማድረግ ጉዳይ፣ እርቀ ሰላም የማውረዱን ጉዳይ ትኩረት እንደሚሰጡበት ተማመናለሁ። እዚሁ ላይ እንዲጨምሩበት ለወደፊቱም እንዲታሰብበት እንደ ሃይማኖት አባትነቴ የማሳስበው ጉዳይ እነዚህ የሞቱባቸው ቤተሰቦች አሁንም ድረስ እንባቸው አልደረቀም። ተስፋዎቻቸውን ተነጥቀዋል፣ ብርሃናቸውን ተነጥቀዋል፣ ጧሪ ቀባሪያቸውን ተነጥቀዋል እና መንግሥት ለእነዚህ ቤተሰቦች የደም ካሳ በመስጠት ሊያጽናናቸው ይገባል ብዬ አምናለሁ። ወደ ወህኒ የገቡ በሺ የሚቆጠሩ ኢትዮጵያውያን እንዳሉ ይታወቃል። ስለዚህ ሰላም ከዚህ ይጀምራልና የታሰሩትም እንዲፈቱ ለዚህ ከፍተኛ ጥረት እንዲያደርጉ አሳስቦታለሁኝ እማጸኖታለሁኝ በታሰሩትም ሰዎች መካከል ዛሬ አስታዋሽ ያጡ ቤተ ክርስቲያን የረሳቻቸው የገዳም መነኮሳት አሉና እነዚህንም መነኮሳት እንዲፈቱ በታላቅ ትህትና ጠይቃለሁኝ ስራዎ የተባረከ የተቃና እንዲሆንሎት እንመኛለን እግዚአብሔር አምላክ የጌታችን የመድኃኒታችን የኢየሱስ ክርስቶስን ትንሣኤ እንዳሳየን ሁሉ የሀገራችንንም ትንሣኤ እንዲያሳየን ፈቃዱ ይሁንልን። ለሀገራችን ኢትዮጵያ ለሕዝቦቿ ሁሉ ሰላምን፣ ፍቅርን፣ አንድነትን ያደልልን። አሜን። በሰሜን አሜሪካ በተለያዩ የውጭ ሀገራት እንዲሁም በሀገራችን የምትኖሩ ካቶሊካውያን ምዕመናን እንዲሁም በመላው ዓለም የምትገኙ ክርስቲያኖች በሙሉ እንኳን ለሁለት ሺ አስር አመተ ምህረት የጌታችን ኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ። የክርስቶስ የኀጢአትን ሰንሰለት በጣጥሶ የሞትን ፍርሃት ድል ነስቶ በሶስተኛው ቀን ከሞት ተነስቷልና ሁላችንም እንኳን ደስ አለን። በትንሣኤ ክርስቶስ ሰላም፣ እምነት ፍቅር፣ ተስፋ ተገኝቶልናል። በዚህ ጸጋ በመታደስ በወንድማዊና በእህታዊ ፍቅር እንድንኖር፣ እንድንተሳሰብ፣ እንድንረዳዳ ያስፈልጋል። ተስፋ ለቆረጡት ማጽናናትን፣ ለተራቡት ምግብን፣ ለተቸገሩት እርዳታ ያስፈልጋል። እንዲሁም ለሀገራችን አንድነት፣ መቻቻል፣ ፍጹም ሰላም እንዲሰፍንልን የክርስቶስ ትንሣኤ ይርዳን። እግዚአብሔር መላውን ኢትዮጵያ ሕዝብ እንዲሁም በአጠቃላይ የዓለማችን ሕዝብ ይባርክልን። አሜን። በጌታችን በኢየሱስ ክርስቶስ ሞትና ትንሣኤ ለምታምኑ ለኦርቶዶክስ፣ ለካቶሊክና ለፕሮቴስታንት እምነት ተከታዮች በኢትዮጵያ፣ በአውሮፓ፣ በሰሜን አሜሪካና በአፍሪካ እንደዚሁም በመላው ዓለም ለምትገኙ ኢትዮጵያውያንና ኢትዮጵያውያት ወገኖቼ በሙሉ በኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረትና በራሴ ስም እንኳን ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ መታሰቢያ በዓል አደረሳችው እላለሁ። በዓሉ የደስታ፣ የሰላምና የበረከት የብልጽግናና ከሁሉም በላይ በአገራችንና በሕዝቦቻችን መካከል እግዚአብሔርን መፍራት የፍቅር የአንድነት መንፈስ የበዛ እንዲሆን በታላቅ ትህትና ምኞቴን እገልጻለሁ። እግዚአብሔር ኢትዮጵያንና ሕዝቦቿን መሪዎቿንም የባርክ። አመሰግናለሁ። ሰላምታ ላድርስ ለፈጠርከኝ፣ አንተ ላኛው ንጉሥ፣ እንዴት አለህ? በጥቼስ ካይ ድረስ ያስደንቃል፣ እና ኗራቸው የጥንቱ የአብ የወልድ የመንፈስ ቅዱስ የሶስቱ ሶስቱ ናቸው። በአካል በገጽ በስም አንድ ናቸው፣ በትእዛዝ በግብር ፍጹም ሥላሴዎችም እምቅድመ ዓለም ሲኖሩ እኔን መፍጠር

አድማጮች አሁን የትንሣኤ ሰላምታዎች ይቀጥላሉ። ከሶስት ቀናት በፊት ከስር ከተለቀቁት ጋዜጠኞች፣ የኢንተርኔት አምደኞች እና በአገሪቱ ፖለቲካም የነቃ ተሳትፎ ካላቸው ወጣቶች አሁን ደግሞ የጥቂቱን እንስማ። በፍቃዱ ሀይሉ እባላለሁ። የሰብአዊ መብት ተሟጋች ነኝ። ብዙ ሰዎች የሚያውቁኝ ዞን ዘጠኝ የጦማሪዎች እና የመጣ አራማጆች ስብስብ ውስጥ ነው። ለምን ነው የክርስትና እምነት ተከታዮች በሙሉ በዓሉ መልካም በዓል እንዲሆ እንዲሆን እመኛለሁ። ዘላለም ወድቅ ያገኘው እባላለሁ። ብዙዎች የሚያውቁኝ ጦማሪ ዘላለም ወድቅ ያገኘው በሚለው ነው። የሰብአዊ መብት አራማጅ ወይም ሂማራዊት አክቲቪስት የሚባል ደስ ይለኛል። ለሁሉም የኢትዮጵያ ክርስትና እምነት ተከታዮች እንኳን ለፋሲካ በዓል በሰላም አደረሳችሁ ማለት እፈልጋለሁ። በዚሁ አጋጣሚ እንግዲህ አዲሱንም ጠቅላይ ሚኒስቴር መልካም የስራ ዘመን ይሁንልዎት ብዬ የኢትዮጵያን የሰብአዊ መብት ሁኔታ እንዲያስቡበት መልክቴ ማስተላለፍ እፈልጋለሁ። ተፈራ ተስፋዬ ይባላለሁ። ነገር ተጀምር መጀመሪያ ኢዴፓ ከዛ በኋላ አንድ ላይ አራቱ ፓርቲዎች ሲዋህዱ ቅንጅት በቅንጅት አንድ አመት ከስምንት ወር ታስሬ በኋላ አንድነት ፓርቲ መስርተናል። አንድነት አንጃ ሲከፋፈል ገላ ቆሜ ቁጭ ብዬ ነበረ። አሁን ግን በራሴ እየጠንቀልቀስኩን ያለሁት። መልካም በዓል መላው ክርስቲያኖች በሙሉ ላለሁ ኢትዮጵያ ዲሞክራሲ እንዲያብብ አሁን እንደተመረጡት ለአዲሱ ጠቅላይ ሚኒስትር መልካም የስራ ዘመን እንዲሆንላቸው እና ያሰቡት እንዲሰጠላቸው መልካም ምነት ገልጻለሁ። ጤና ይስጥልኝ ኢትዮጵያውያን አድማጮቼ፣ አንዱዓለም አራጌ እባላለሁ። ለአስራ ሰባት አመት ገደማ በኢትዮጵያ የተቃዋሚ ፖለቲካ ፓርቲዎች ውስጥ የተለያዩ ተሳትፎዎች አድርጌያለሁ። በዚህ ምክንያት ለተደጋጋሚ እስር ተዳርጌ ከስምንት አመት በላይ የሚሆነውን ጊዜን በእስር ቤት አሳልፊያለሁ። ዛሬ በዚህ ፕሮግራም ተጋብዤ ከእናንተ ጋር ለመገናኘት በመቻሌ እጅግ ከፍ ያለ ክብር ይሰማኛል። በዚህ አጋጣሚ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል ሁላችሁንም አደረሳችሁ እላለሁ። ይህ የትንሣኤ በዓል ለሀገራችንም ለሁላችንም ካለንበት የጭቆና አዘግት የምንወጣበት የኢትዮጵያ የትንሣኤ ዘመን ብስራት እንዲሆንልኝ ከፍ ያለ ምኞቴን ለማቅረብ እፈልጋለሁ። የኢትዮጵያ ትንሣኤ ደግሞ እውን ይሆን ዘንድ ሁላችንም እንደ አንድ ልብ መካሪ እንዳንድ ሰው ተናጋሪ ሆነን ለሰላም፣ ለዲሞክራሲና ለነጻነት ፍጹም በጠና ሰላማዊ ትግል ጥሬን አቀርባለሁ። እግዚአብሔር ያክብርልኝ። በድጋሚ መልካም የትንሣኤ በዓል እየሆንላችሁ። አመሰግናለሁ። እስክንድር ነጋ እባላለሁ። ጋዜጠኛ ነኝ። የሰብአዊ መብትና የዲሞክራሲ ተሟጋችም ነኝ። ከሁሉ አስቀድሜ ለመላው ሕዝበ ክርስቲያን እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ በዓለ ትንሣኤ በሰላም አደረሳችሁ እላለሁ። የዛሬው ዕለት የምትወክለው ሰላምን ተስፋን ፍቅርን ነው። እነዚህ ደግሞ በዲሞክራሲ በኩል የምንታገልላቸው ሴቶች ናቸው። በሀገራችንም እውን እንዲሆኑ እመኛለሁ። በአጭር ጊዜ ውስጥም እውን ሆኖ እናያለን ብዬ ተስፋ አደርጋለሁ። ከመስማት ቀጥሎ ከመስማት ቀጥሎ አዲሱ አሁን ንግግር ነው። ሰው የመሆን ጸጋና ተፈጥሮ መሰረትም አይደል ለነገሩ፣ ንግግርና ነጻነት አንድ ላይ ከመሆን ውጭ ምርጫ ያላቸውም አይመስልም። ለዚህም ይመስላል በአንዳንድ አገሮች ያን ሰው ከመሆን ተፈጥሮ ጋር የተቆራኘ ስብና ከመብቶች ሁሉ ቀዳሚ ማድረጋቸው ሚስጥር የንግግርና ራስን የመግለጥ ነጻነትን መንግሥት ከሚጥላቸው ገደቦች አጥብቆ የሚከለክለው የዩናይትድ ስቴትስ ሕገ መንግሥት በመጀመሪያ አንቀጽ ላይ ያሰፈረው በሌሎች የፌዴራልና የግዛቶች ሕግም ጭምር ይህንኑ ያደርጋል። የመጀመሪያው አንቀጽ የተባለው ነው። የሰው ልጅ የመሆን ልዩ ተፈጥሮ አንዱ መገለጫ መብት በኢትዮጵያውያንም ያን ሞገስ ሊያገኝ የሚደረሰ ይመስላል። እኛ ኢትዮጵያውያን ዴሞክራሲና ነጻነት ያስፈልገናል ይገባናልም። የሰብአዊና ዲሞክራሲያዊ መብቶች በተለይም ሐሳብን የመግለጽ የመሰባሰብና የመደራጀት መብቶች በሕገ መንግሥታችን መሠረት ሊከበሩ ይገባል። ባለፉ ሰኞ ቃለ መሐላ ፈጽሞ ሥልጣን የተረከቡት አዲሱ ጠቅላይ ሚኒስትር ዶክተር አብይ አህመድ ናቸው። የንግግር ነጻነትና የዲሞክራሲ ብርሃን በጋዜጠኞችና በፖለቲካ መሪዎች ዓይን አሁን በዚሁ ለ13 ቀናት ከዘለቀው የመጨረሻው ስራቸው መልስ ቀደም ብለን የትንሣኤ ሰላምታቸውን ካሰሙን አስራ አንዱ ጋዜጠኞች የኢንተርኔት አምደኞችና የፖለቲካ ሰዎች ከሁለቱ ጋር ወደሚኖረን አጠር ያለ ወገን አምራ በድጋሚ እንኳን ለትንሣኤ በዓል አደረሳችሁ። አንዱ ዓለም አራጌና እስክንድር ነጋ፣ ቀደም ብላችሁ የትንሣኤ በዓል ሰላምታችሁን ለአድማጮቻችን አድርሳችኋል። ከእስር ቤት እንደወጣችሁ አጠር ያለ ቃለ ምልልስ ከአሜሪካ ድምፅ ጋር አድርጋችኋል። የምንወያይበትን ነገር በጣም ውሱም በሆኑ መስመሮች ላይ ብቻ አድርጋለሁ። እስክንድር፣ የጋዜጠኝነት ጉዳይ የህይወትም ጉዳይ የመሰለበት ሰው ትመስለኛል። ለረጅሙ እስር ከመብቃትህ በፊት በየቀኑ በምጽፋቸው ጽሁፎች ውስጥ በኢትዮጵያ ሩጫ ጉዳይ ላይ ጠንክረ ትጽፍ ነበረ። አላቆንክም? ከእስር ቤት ለልጅህ የተላከውን ደብዳቤ አግኝተናል። በተመሳሳይ ያንዱ ዓለምንም እስኪ ምናልባትም ተስፋ የሚሰጡ ከሚመስሉት ነገሮች እንነት አዲሱ ጠቅላይ ሚኒስትር ዶክተር አብይ አህመድ የንግግር ነጻነትን አስፈላጊነት ብቻ ሳይሆን የግድ መሆን ጭምር አጠር ባለ አስተያየት ገልጠው ነበር። ዴሞክራሲም ማስፈን ከየትኛውም ሀገር በላይ ለእኛ የህልውና ጉዳይ እንደሆነ እናምናለን። የሰብአዊና ዲሞክራሲያዊ መብቶች በተለይም ሀሳብን የመግለጽ የመሰባሰብና የመደራጀት መብቶች በህገ መንግስታችን መሰረት ሊከበሩ ይገባል። እስክንድር፣ በኢትዮጵያ የንግግር ነጻነትና የመገናኛ ብዙኃን ነጻነት ላይ እንደሚያገባው ሰው ምን አይነት ሁኔታዎች ሊፈጠሩ ይችሉ ይሆናል ብለህ ትጠብቃለህ? ምንስ እንዲሆን ትመኛለህ? አሉላ፣ እንደምታውቀው የረዥም ጊዜ ልምድ ለሚዲያ አለም ውስጥ አንድ በተግባር የተማርኩት ነገር ዲሞክራሲያዊ ስርዓት ሳይኖር የሚዲያ ነጻነት ሊኖር አይችልም። አንድ መንግስት በችሮታ የሚሰጥ ከሆነ ሀሳብን የመግለጽ መብትም በችሮታ የሚሰጥ ከሆነ በፈለገው ሰዓት ደግሞ ሊነጥቅ ይችላል። ስለዚህ ዋስትና ሊኖር የሚፈልግ ከሆነ ስርዓታዊ መጠበቅ ያስፈልገዋል በአንድ ዲሞክራሲያዊ ስርዓት ማዕቀፍ ውስጥ የሚከበር መብት መሆን አለበት። እዚህ ደረጃ ላይ እስከ ዛሬ ድረስ በሀገራችን አልደረስንም። እስካሁን ድረስ ኢህአደግ ሲያደርግ የነበረው ትንሽ ጠንከር ሲል ትንሽ ነገር ለቀቅ ያደርጋል። ስርዓቱ ላይ ጠንከር ያለ ተቃውሞ በሚነሳበት ሰዓት ላይ ደግሞ ያንን ነገር ደስ ያደርገዋል፣ እና ብልጭ ድርግም እያለ ነው የቆየው። ስለዚህ ትልቁ የተማርነው ነገር ሀሳብ በነጻ የመግለጽ መብት ዴሞክራሲያዊ ስርዓት የዴሞክራሲ መብቶች ሳይከበሩ ሊከበር አይችልም። ስለዚህ ሀሳብን በነጻ የመግለጽ መብት ለማስከበር አስቀድመን ዴሞክራሲያዊ ስርዓት መገንባት አለብን። ስለዚህ ነው ታንወድ ወድ ኢትዮጵያ ውስጥ ያለን ጋዜጠኞች ሀሳብም በነጻዊ መግለጽ መብት ለማስከበር ብቻ ሳይሆን በአጠቃላይ በሀገሪቱ ውስጥ የዲሞክራሲያዊ መብት እንዲኖር ነው የምንለመጠግን እየተገበብ ነው እና መንጠቅላይ ሚኒስትሩ ምናልባት ኢህአደግ ውስጥ የተወሰነ ለውጥ ስላለ በችሮታ መልክ ብቻ የሚሰጡን ከሆነ በቂ አይደለም። አስተማማኝ አይደለም። አስተማማኝ የሚሆነው በዲሞክራሲያዊ ማዕቀፍ ውስጥ ከሆነ ብቻ ነው። ስለዚህ አሁንም እኛ የምንመለከተው እኔ እንደዚህ ለምን የምንመለከተው ዲሞክራሲያዊ ስርዓት መምጣት አለበት። ዲሞክራሲያዊ ስርዓት መኖር አለበት። እዛ ላይ ነው ማትክል ያለብን እንጂ አሁን ኢህአደግ ትንሽ ለቀጥ ያደርግልናል የሚለውን ነገር እንደ ትልቅ ከፍ አልመለከተው። ዲሞክራሲያዊ ስርዓት መኖር አለበት። ያ ዲሞክራሲያዊ ስርዓት ሲረጋገጥ የሀሳብ ሀሳብን በነጻ ነገርካችን ይከበራል። ይሄ ዲሞክራሲያዊ ስርዓት እንዴት ነው የሚመጣው የሚለው ጥያቄ ከዚህ በፊት በተደጋገመ ጊዜ ያለው የአሜሪካ መንግስትም አሁን በዚሁ መስበር ላይ ነው ያለው። ሁሉን አቀፍ የሆነ በህገ መንገድ ፕሮጀክት የፖለቲካ ድርጅቶችም የሚያቀፍ ሀገር አቀፍ የሆነ መልካም ዲሞክራሲ ሲረጋገጥ ነው ሀሳብን በነጻነት የመግለጽ መብት የሚጠበቀው፣ ብሎም የመገናኛ ብዙኃን ወይም የፕሬስ ሕግ ሕልውና የሚረጋገጠው የሚል መንፈስ ነው እስክንድር ያንጸባረከው። ይሄ ምናልባትም በቀጥታ ለአንዱ አለም የሚነሳውን ጥያቄ ወደዛ ይወስድናል። አንዱ አለም ቀደም ብለን በትንሳኤ ሰላምታ ወቅት እንደ ገለጽከው ላለፉት አስራ ሰባት አመታት በኢትዮጵያ ፖለቲካ ለውጥ ለማምጣት በሚንቀሳቀሱ ድርጅቶች ስትሳተፍ ቆይተሃል። በዚህም ሳቢያ በተደጋጋሚ ለእስር በቅተሃል። እንደ እስክንድር ሁሉ ይሄን በተስፋ መንገድ የታየ በህዝብ ዘንድ የሚነሱ ጥያቄዎች መልስ ያገኛሉ የሚያስብል ብልታ የፈጠረው ስሜት በተጨባጭ እውን ሊሆን የሚችለው በዚህ መንገድ ነው የምትለዋለ? ቅድም እስክንድር የዴሞክራሲን መረጋገጥ ወሳኝነት ገልጸዋል። በዚያ ተስፋ ወደሚደረግበት መንገድ የሚካሄደው ምን ተይዞ ነው? ምን አይነት እርምጃዎች እስከ ወዲሁ መወሰድ አለባቸው ትላለ? እሺ፣ በድጋሚ እግዚአብሔር ይስጥልኝ እድሉን ስለሰጣችሁኝ። እንግዲህ እንደምታውቁት ኢትዮጵያ ውስጥ በዚህ በ ሀያ ሰባት አመት ውስጥ ህዝቡ ለነጻነቱ ለዲሞክራሲያዊ መብቱ ከፍተኛ ትግል አድርጓል። ብዙ መሪዎችም ተፈጥረው ብዙዎች ዋጋ ከፍለዋል እንደነ ፕሮፌሰር አስራት ወልደየስ የመሰሉ እንደነ ብርቱካን የሚደቅሳ የመሰሉ መሪዎች ትልቅ መስዋዕትነት የከፈሉበት ትግል ነው። ያ ትግል እስካሁን ድረስ ቀጥሎ ህዝቡ መብቱን ለመረከብ ከፍተኛ ግብግብ ሲያደርግ ባጅተዋል። ነገር ግን እስካሁን እንደምታውቁት ለውጤት አልበቃም። አሁን ህዝቡ ለተከታታይ አመታት ባደረገው ትግል በተወሰነ መልኩ ነገሮች ቅርጽ እየያዙ ይገኛሉ። በአንድ በኩል ህዝቡ መብቱን ከማስከበር የሚያግደው ሞትን ሆነ እስር እንደሌለ በግልጽ ለአገዛዙ መልእክት እየላከ ነው። አገዛዙ ቀደም ላሉት አመታት የፈርዖንን መንገድ በመከተል በሀይል ጨፍልቆ ለመግዛት የሄደባቸው መንገዶች ደግሞ እንደማያዋጡት ግልጽ የሆነ ትምህርቱን የወሰደ ይመስለኛል። ስለዚህ አሁን ከዘመኑ ጋር የሚሄድ ፖለቲካ መጫወቱን እንደመረጡ ይታያል። እንግዲህ በዚህ ሂደት ላይ ነው እንግዲህ ምርጫቸው ምን ያህል እውነት ነው የሚለውን ወደፊት እናያዋለን። ግን በዚህ መንገድ ላይ ነው የዶክተር አብይን ወደ ስልጣን መምጣት የምናየው። እንግዲህ ሰውየው የለውጥ ሀሳብ እንዳላቸው በተለያየ ጊዜ እንሰማለን። ያ የለውጥ ሀሳባቸው እውን እንዲሆን በግሌ ምኞቱ አለኝ። ነገር ግን በንግግሮቻቸውም ቅደም ብሎ እስክንድር እንደሆነ እንዳነሳው በተለይ ሁሉን አቀፍ የሆነ የኢትዮጵያውያን ሀይሎች ሁሉ የሚያሳትፍ ውይይት ሁላችንም ወደ ዲሞክራሲ ንጋት የሚወስደን መንገድ በስፋትና በጥልቀት መስራት ያስፈልጋል። ያ በንግግራቸው ላይ በጉልህ አላየሁትም። ያ አንዳንድ ትኩረት የሚሰጠው ሀሳብ አሁንም ሊያስቡበት ይገባል። ይህንን ትኩረት ሰጥተው መስራት ይጠበቅባቸዋል እያምናለሁ። ህዝቡ ደግሞ የሚሰሩ ከሆነ ከጎናቸው ይቆማሉ እያምናለሁ። ተቃዋሚ ፓርቲዎችም ቢሆን ስራውን የሚሰራ አመራር እስከመጣ ድረስ እና ለለውጥ የተዘጋጀ ሀይል እስካለ ድረስ ድጋፍ ይጨሯቸዋል ብዬ አምናለሁ። እንግዲህ ኢህአዴግ ውስጥም ያለው ቀና አስተሳሰብ ያለው አመራር አባል ይህ ሁኔታ እንዲሳካ የራሱን ጥረት ሊያደርግ ይገባል። ሀገራችን ለረጅም ዘመናት የዴሞክራሲ ፀሐይ እንዲነጋ በጣም ሳይገባን ብዙ መስዋዕትነት ተከፍሏል። መወያየት፣ መደማመጥ፣ መከባበር ይገባል። ከአፈሙዝ ጋር አላስፈላጊ ግብግብ ተፈጥሯል። ብዙ ህይወት ጠፍቷል። ብዙ ንብረት ወድሟል። ሰላማችን ደፍርሷል። ወንድማማችን ነታችን ሻክሯል። ይሄ የሆነው አገዛዙ ህዝቡን ረግጦ ለመግዛት በመጣበት መንገድ ምክንያት ነው። ይህንን ለማስተካከል ከሁላችን ቀናነት ያስፈልጋል ብዬ አምናለሁ። ከሁላችን ለዚህ ዝግጅት ያስፈልጋል ብዬ አምናለሁ። በግሌ በሀገር ውስጥም በሀገር ውጭም ያሉ ወገኖች ለዚህ ዝግጅት እንዲያደርጉ እና ይሄ የመጨረሻውን ብርሃን የምናይበት መንገድ የኢትዮጵያ ትንሣኤ የሚረጋገጥበት መንገድ ሁላችንም የሚያቀፍ ሁላችንም የሚያወያይ አንድ ሀገር አቀፍ የውይይት መድረክ እና ዝግጅት ሲደረግ ነው ብያምናለሁ። ለዚህ ሁሉም አበክሮ መስራት አለበት። ይህንን ካደረግን መወያየት ከቻልን ነገ ብሩህ ነው ብያምናለሁ። ንጋት ይቀርባል ብያምናለሁ። ለልጆቻችን የተሻለች ሀገር የተሻለ ተስፋ ቅለን ማለት እንችላለን የሚል እምነት አለኝ። በተከታታይ ወራት እናያለን ምን እንደሚሰራ። ይህ የማይሆን ከሆነ ግን አሁንም ሰላማዊ ትግሉ ወደ ኋላ በማይመለስበት ሁኔታ ህዝቡም ለዚህ መዘጋጀት አለበት ብዬ አምናለሁ። መልካም ተስፋውንና ሁነኛ ያላችሁትን መንገድ ፈንጥቃችኋል። የዲሞክራሲ ንጋት ብሏል አንዱ ዓለም የዲሞክራሲ ጸሐይ እንዲወጣ ውይይቱ ይቀጥላል። አንድ ነገር ግን፣ እሺ እስክንድር፣ ማለት የፈለግኩት ምንድን ነው፣ አሁን ሁሉን አቀፍ ድርድር ይደረግ የምንለው ነገር እኛ በግል ያመጣነው ነው መፍትሄ ብቻ አይደለም። አሁን ሁሉም የኢትዮጵያ ጉዳይ ባለድርሻ የሆኑት ሁሉ እያሉት ያለ ነገር ነው። ግን ከዛም በላይ ለመጀመሪያ ጊዜ የዓለም አቀፉ ማህበረሰቡም ከተቃዋሚዎቹ ጋር ሙሉ ለሙሉ ተናቦ ይሄን አቋም ወስዷል። አሁን በኢህአዴግ ውስጥም አክቹዋሊ ኦህዴድ ከዚህ አቋም ጋር የሚጠጋቀ ነገር ወስዳል። አሁን የቀሩት በኢህአዴግ ውስጥ ሶስቱ ብሔራዊ ድርጅቶች ናቸው። ማለትም ደቡብ ምክና፣ ብአዴን እና ህወሓት ናቸው። እና እነዚህ አሁን ሶስቱ ብሔራዊ ድርጅቶች ወደዚሁ ከሌላው ጋር ተደባልገው ሀገሪቷን ወደ ሰላማ የሆነ የዲሞክራሲያዊ ሽግግር እንድትገባ የማድረግ ትልቅ ኃላፊነት አለባቸው። እና ማንታ መንገድ ላይ ነው የቆምነው። ወደ ሰላማዊ የሆነ ወደ ዲሞክራሲ ሽግግር እንገባለን ወይም ወደ ብጥብጥና ወደ ግርግር እንገባለን። ይሄ ሁለተኛው አሁን ያነሳሁት የብጥብጥና የግርግር መንገድ ለማንም ማይች ለማን ማይች ማናቸው የምንፈልግ አይደለም። ወደዛ መሄድ የለብንም። ይሄ ሰላማዊ የሆነው ዴሞክራሲያዊ አማራጭ የሚበጀ ነው፣ ሁላችንም የምንፈልገው ነገር ነው። እና በዚህ መንገድ መሄድ እንድንሄድ የሶስቱ ብሔራዊ ድርጅቶች ኃላፊነታቸውን እንዲወጡ ነው እኔ ጥሪ ያቀርቡላቸው። መልካም። መንታ መንገድ ላይ ነን። መልካሙን መንገድ የመምረጥ እድል አለን ያልከው እስክንድር። የሚመጡትን ሁኔታዎች ተከታትለን እንዘግባለን። በዚህ ምጥን ዝግጅት ድምጻችሁን ከማሰማት ባሻገር ከእስር ቤት እንደወጣችሁ ቤተሰቦቻችሁን በተቀላቀላችሁበት ትኩስ ስሜት የሚታያችሁ እንድናነሳ ያህል ብቻ ነው ተስፋም አድርገው ምናልባትም በአካል ወደ ስቱዲያችን ብቅ ብላችሁ የምናገኛችሁ አጋጣሚ ይፈጠር ይሆናል የሚል ነው። ሰፋ ላለ ደርዝ ላለው ውይይት እንጠብቃችኋለን። አንዷለም አራጌ፣ እስክንድር ነጋ፣ በድጋሚ መልካም በዓል ከቤተሰቦቻችሁ ጋር ይሆንላችሁ። እግዜር ይስጥልኝ። አመሰግናለሁ። አሁን የንጉሴ አክሊሉ መስኮት የሚከፈትበት ነው ሰዓቱ። ለዕለቱ የተሰናዳው የትንሣኤ ወግ የትላንቱን ቅዳሜም ቅዳሜ ስሁርን ይጨምራል። ትናንት ቅዳሜ ሌሊት መሆኑ ነው። መንፈቀ ሌሊት አልፏል። እንደውም ዶሮ ልጮህ የተቃረበ ይመስላል። ከቤቴ በስተ ምሥራቅ በኩል ካሉት መስኮቶች መካከል አንዱ ተከፍቶ ነበርና ከኡራኤል አቅጣጫ የሚሰማው ጡም ዜማ ልቦናዬንና ስሜቴን ገዝቶታል። የማይሞተው ሞተ፣ ሞትን ይሽረው ዘንድ ሞተ፣ ሙታንን ያድናቸው ዘንድ ሞተ ይላል ካህኑ። ሙታንን ያድን ዘንድ የሞት ሞትን ሽሮ፣ ወልደ አምላክ ሄደ ወደ ኋላ ታስሮ፣ እኔ ልሙትልህ፣ እኔ ልንገላታ፣ በተንከራተትከው በተከስከው ፈንታ፣ የብርሃን አክሊልን ለሰማይት ያደለ፣ ከለሜዳ ለብሶ ቀራንዮ ዋለ የሚለውን ከዛሬ 45 ዓመት በፊት የሰማሁትን የኒውዮርክ መድኃኔ ዓለሙን የቀሲስ ወመሪጌታ ብርሃኑ ውድነህን ግጥም አስታወሰኝ። ለሁሉም እንግዲህ እስቲ ዛሬ የትንሣኤ በዓል ነውና የዛሬውን የትንሣኤ በዓል ከትናንቱ የቅዳሜ ስዑር ጀምረን ታሪኩን ብንሰማው ደስ ይላል ብዬ አስባለሁ። አበአስራት ደስታ ከማኅበረ ቅዱሳን እንግዲህ በቅዳሜ ስዑር ቋንቋችን ከሄድን በሳቱ ከተጻፈ ስም የሚ ስም የሚለው ፊ ከተጻፈ ለምለሙ ቅዳሜ ያሰኘዋል። ለምለሙ ቅዳሜ ያሰኘው በኖህ ዘመን የጥፋት ውሃ በሆነ ጊዜ ኖህ እርግብን ላካት ይላል። የመሬቱን መድረቅ የአዝረጁ መብቀል እንድትመለከትና ምስራች ይዛ ትመጣ እንደሆን ብሎ ልኳታል። እርግብም መሬቱ ደርቆ ውሃው መጦ መሬቱ ወጥቶ አይታለች። ያንን ከዚያ ቆጽለ ዘይት ይላል የወይራ ቅጥል በአፏ ይዛ የምስራች ዛን ለመታለች። ያ ለምለም ነው። ለምለም ቅጥል ነው። ዛሬም አባቶች ቄጤማ ይዘው ያዞራሉ። በቅዳሜ ስዑር በንጉሥ ሰው የሆነ እንደሆን የተሻረ ቅዳሜ ማለት ነው። ይሄ ሶስቱ ግር አ ባለ ሶስቱ ግር አዎ በሱ የሆኑል የተሻረ ነው። ለምን ስዑር ይሄ ማለት እንግዲህ ቅዳሜና እሑድ ውሎ አይዋልም፣ ጾም አይዋልም። ጌታ ግን በከርሰ መቃብር ሶስት መዓል ሶስት ሌሊት ስላደረ የጌታን ትንሣኤ ሳናይ አንቀምስም እህል ብለው ሐዋርያው ያዕቆብ ኤጲስቆጶስ ዘኢየሩሳሌም የሚባለው እሱ ጀመረው ነው የሚባለው። በትናንትናው ዕለት የክርስትና እምነት ተከታይ የሆኑ ሁሉም ላይ ሆኑ ይችላሉ አክፍለዋል ይባላል። አክፍሎት ከምን ተያይዞ እንደመጣ ይህ አሁን ቀደም ሲል አባ አስራት ደስታ ባጭሩ የገለጹልን ታሪክ ያስረዳል። በዚህ በሀምሳ ፋሲካ እንግዲህ ነገ ከማዕዶት ጀምሮ ትናንትም አለ ሌሊትም ይኸው ነገር ተካሂዷል። ክርስቶስ በታላቅ ኀይልና ግርማ ከሙታን ተለይቶ ተነሳ፣ አዳምን ነፃ ወጣው፣ ሰይጣንንም አሰረው እያሉ በዚህ ምክንያት የትንሣኤውን በዓል ሲያበስሩ ሀምሳ ቀናት ያህል ይቆያሉ ማለት ነው፣ እስከ በዓለ ጰራቅሊጦስ ድረስ። ታሪኩን ጠይቀን እንደተረዳ ነው። እንግዲህ ሰላም ሆነ ደስታ ሆነ እያሉ ይህንን ነገር ያበስራሉ። ትንሣኤው እውነተኛው ትንሣኤ፣ የኢትዮጵያም ትንሣኤ እንዲሆን ከልብ እየተመኘሁ የዛሬ ዝግጅቴን በዚሁ ላብቃ። የዛሬ 15 ቀን እንገናኝ። መልካም በዓል በድጋሚ ወደ አድማጮች ገጽ እንሻገር። ዛሬም በርከት ያሉ ግጥሞች ደርሰውናል። የቅድሙን የፈረንሳውን ቤተኛችንን የአስራዳውን እናስከትል። አስራዳው ንጉሴ በተከታታይ ዝግጅቶች ባቀረበው የአባይ ጉዳይ ዙሪያ ደጋግሞ እንደ ጻፈልን ሁሉ ሰፋ ያለ አስተያየቱንም ያካተተበት ጽሑፍ አድርሶናል። ግጥሙ አባይ ቁልቁል ፍሰስ ይሰኛል። እሱን እናስቀድም። አባይ ቁልቁል ፍሰስ፣ ጥቁሯ ኢየሩሳሌም አገርህን ትተህ አባይ፣ በበረሃ ምን አንከራተተህ? ምን ጠብ ሊልልህ ምን ይበጀኝ ብለህ ማን ሊያመሰግንህ ማን ሊያዝንልኝ ብለህ፣ ዳገቱ ይቅርብህ አባይ ቁልቁል ፍሰስ። ኢትዮጵያችን ትልማ መሬቱም ይታረስ። ተወልዶም ከሆነ ከባርነት ቀንበር የሚያወጣን መሲህ ና እግረ መንገድህን የእኛን ሙሴ ይዘህ ከጐጃም ነጭ ጤፍ ከወለጋ ወርቁን ኢሉባቦር በልተህ በወተት ምሳህን ከፋ አባ ጅፋር ቤት ቡናውን ጠጥተህ ጋሞ ጐፋ ስትደርስ ኮንሶኛ ጨፍረህ አንድነት ፈጥራችሁ ከገናሌ ጋር ሲዳሞ እንደ ገባህ ባሌን አቋርጡና ሐረር ላይ ስትደርሱ ሸበሌን ይዛችሁ ያው እንደ ልማድህ ሽቅብ ተመለሱ። ዳገቱም ካማረህ አባይ ባገር ፍሰስ በረሃብ በችጋር ቤታችን አይፍረስ። ተወልዶም ከሆነ ከባርነት ቀንበር የሚያወጣን መሲህ ፈጠን ብለህ ድረስ። የእኛን ሙሴ ይዘህ ሸዋ ላይ ስትደርሱ ምንጃር ጨፍሩና ከአዋሽ ጋር ሆናችሁ ወሎ ላይ ሳዱላ ቆንጆ ሚስት ታጭታችሁ አክሱም ላሊበላ ጠሎታ አድርሳችሁ! ትግራይ ላይ አምባሻ ባንድ ላይ በልታችሁ አፋር በረሃው ላይ ግመሎች ጫኑና፣ የግመል ወተቱን ስንቅ ሰንቁና፣ እቀይ ባህር ግቡ በአንድ ላይ ሁኑና። ዛዲያ በአንድ ላይ ሆናችሁ ቁልቁል ስትፈሱ ይዛችሁ ሁሉኑ የእኛን ሙስያት አትርሱ፣ የእኛን ሙስያት አትርሱ። የፈረንሳዩ ናፖሊዮን ሦስተኛ በአትላንቲክ ውቅያኖስ ሥር ውስጥ ውስጡን ጉድጓድ በመቈፈር ሁለቱን አገሮች በየብስ የማገናኘት ሕልም ነበረው። በ1856 እንደ አውሮፓ አቈጣጠር ናፖሊዮን ሦስተኛና የእንግሊዟ ንግሥት ቪክቶሪያ ባደረጉት ስምምነት መሠረት በአትላንቲክ ውቅያኖስ ሥር ውስጥ ውስጡን ጉድጓድ በመቈፈር ሁለቱን አገሮች በየብስ የማገናኘት ሕልም እንግሊዝና ፈረንሳይ በጋራ ሆነው ግማሽ መንገድ የጉድጓድ ቁፋሮው በፈረንሳይ መንግሥት ቀሪ ግማሽ የጉድጓድ ቁፋሮ ደግሞ በእንግሊዝ መንግሥት ወጪ ተሸፍኖ ፈረንሳይና እንግሊዝ ከአትላንቲክ ውቅያኖስ ስር በ1994 እንደ አውሮፓ ቆጣጠር በየብስ ባቡር ተገናኙ። ናፖሊዮን ሦስተኛ ቢሞትም ሕልሙ ግን ከ138 ዓመታት በኋላ አልሞተም ነበርና እውን ሆነ። እኔም አባይን ቁልቁል ፍሰስ ብዬ ስመኝ በእኔ ዘመን እንደማይሆን ባውቅም ቀጣዩ አራትና አምስተኛው ትውልድ ምኞቴን እውን አድርጎት ለአገራችን ኢትዮጵያ መልካም ሥራ የሠሩ ዜጎች በሙሉ አጥማቸው የአባይን ውሃ ጠጥቶ እንዲለመልም ተተኪውን ትውልድ አደራ ላለሁ ይለናል አስራዳው። አባይ ፍቅር ነው፣ ያስተሳስራል ይላል። ቀጥሎም አባይ ጮራ ነው፣ በብዙ ወገኖቹ ቤት ብርሃን ይፈነጥቃል። አባይ ኀይል ነው፣ እንደ ሰንጋ ፈረስ ደንገላሳ እየጨፈረ ሲወርድ ያረዳል። አባይ ቸር ነው። ከራሱ ቀንሶ ለሌሎች ይሰጣል። አባይ በጣና ሐይቅ ውስጥ ካሉ ገዳማትና አብያተ ክርስቲያናት ቡራኬን ተቀብሎ የሚፈስ መናኝ ባህታዊ ነው። በጥቅሉ ከሁላችን በላቀ መስፈርት አባይ ኢትዮጵያዊ ነው። አክባሪያችሁ የራዲዮ መጽሔት ቤተኛ አስራ ደውነኝ ከፈረንሳይ ሲል ይቋጫል። እናመሰግናለን። አዲሱ ዛሬ ቤተኛችን አስራደው በግጥምና ስለ ግጥሙ በተነገረው ታሪክ ብቻ አላበቃም ረዘም ያለ ጥያቄ አዘል እንዲያውም ቀደም ብሎ በቀረበው ዝግጅታችን ላይ ትችት ቢጤ አክሎ እንድንወያይ ይጋብዛል የአስራደው ማስታወሻ በአባይ ጉዳይ ዙሪያ ነው እንግዲህ ሰላም አዲሱና አሉላ እንደምን አላችሁ? ከሁሉ በፊት እናንተና የራዲዮ መጽሔት ታዳሚዎች እንኳን ለብርሃነ ትንሣኤው አደረሳችሁ፣ መልካም ፋሲካ አለው። በመቀጠልም በመቀጠልም አንተንም እንኳን አደረሰ ብለናል። እሁድ መጋቢት 16 2010 በነጮች ደግሞ በ25 2018 በተላለፈው የዛሬ 15 ቀን መሆኑ ነው የራዲዮ መጽሔት ዝግጅታችሁ በተለይ በንጉሥ አክሊሉ በተከታታይ በንጉሤ አክሊሉ አቅራቢነት ይተላለፍ ለነበረው የአባይ ወንዝ ዝግጅት የአባይ ወንዝ ከደቡብ ወደ ሰሜን ወይም ወደ ላይ ነው የሚፈሰው ብዬ ላቀረብኩት ሐሳብ የንጉሤ አክሊሉ እንግዳ የሆኑት አቶ ደቻሳ ጅሩ የሰጡት መልስ አጥግቦ አላስገሳ ቢለይ ነው እንደ ገና ብቅ ለማለት የወሰንኩት ይላል። ለአቶ ደቻሳ ጅሩ ያለኝን አክብሮት በማስቀደም ሦስት ጥያቄዎችን አቀርባለሁ ሲል ጥያቄዎቹን በቅደም ተከተል ደርድሯል። አንደኛ፣ አቶ ደቻሳ የአባይን ወንዝ ወደ ላይ መፍሰስ ወይም አለመፍሰስ ለማስረዳት በዓለም የሚገኙ የመልክዓ ምድር አጥኚዎች የተስማሙበትን ካርታ ለመገልበጥ ለምን ተገደዱ ወይም አስፈለጋቸው? ሁለተኛ፣ አቶ ደቻሳ ጅሩ የአባይ ወንዝ ወደ ላይ አይፈስም ብለው ለማስረዳት ካርታ ሲገለብጡ ዓለምን በአፍጢሟ በመድፋታቸው ከብዙ ሰው ጋር ሊያጣላቸው እንደሚችል አጤነውታል። ሦስተኛ ባለንበት ዘመን የሰው ልጅ ተፈጥሮ ሕግጋትን ባለማክበሩ የተነሳ እየደረሰበት ያለውን የወቅቶች መዛባት፣ ድርቅና የጎርፍ መጥለቅለቅ እያወቁ እንደምን ሰሜን ዋልታን ወደ ደቡብ፣ ደቡብ ዋልታን ወደ ሰሜን መገለባበጥ መረጡ ሲል አስራ አዳ አጥብቆ ይሞግታል። የሰው ልጅ የተፈጥሮ ሕግጋትን ሳያዛባ የተለያዩ ምርምሮች በማድረግ ለራሱ ጠቀሜታ ሊያተርፉለት የሚችሉ ግኝቶችን ከውኗል፣ ወደፊትም እንደሚከውን እሙን ነው። ሰው በምርምር ያገኛቸው ምስጢሮች እንዳሉ ሁሉ ገና ያልደረሰባቸው ብዙ ምስጢሮች እንዳሉ ደግሞ ልናጤን ይገባል። እኛ ባለንበት ዘመን ላልደረስንባቸው ምስጢሮች ቀጣዩ ትውልድ የራሱን ምርምር በማድረግ ሌሎች ግኝቶችን እንዲያክልበት በሩንና መስኮቱን ወለላ አድርገን ከፍተን ማለፍ ሲገባን እርግጠኛ ባልሆንበት ጉዳይ በሩንና መስኮቱን ዘግቶ ማለፉ ግን ተገቢ አይመስለኝም። በመሆኑም በመማር መማማር ሂደት የአስተሳሰብ አድማሳችንን በማስፋት እኛ ዛሬ ያልደረስንበትን ምስጢር ተተኪው ትውልድ ነገ የራሱን ምርምርና ግኝት እንዲያክልበት በሩንና መስኮቱን ከፍተን ማለፍ ይገባናል። ስለ አባይ ወደ ላይ መፍሰስ ጉዳይ ያሰባሰብኳቸው የጥናት ጽሑፎች በእጄ ስላሉ ካስፈለገ ልልክላቸው ዝግጁ ነኝም ብለዋል አስራደው። የአባይ ጉዳይ በደበስ ባሳ የሚያልቅ ሳይሆን የከዋክብትና የህዋ ተመራማሪዎችን፣ የውሃ ኃይል ማመንጫ ባለሙያዎች፣ የመልካ ምድር ጥናት ባለሙያዎች፣ እንዲሁም የጠፈር ምርምር ባለሙያዎች ናዛ ይለዋል አስራደው የአሜሪካውን የብሔራዊ ጠፈር ምርምር አስተዳደር ናሳ ስፔስ ሚሽንስ ድረስ ስለሚወስድን ኢትዮጵያውያን ባለሙያዎችና ሌሎች ስለ አባይ ወንዝ ጥናት ያደረጉ የውጭ ዜጎችን ጨምራችሁ የአባይ ጉዳይ በወጉ ቢቋጭ ይመረጣል ብለናል። እኛም መልእክቱን ለሚመለከታቸው ለንጉሴና ለእንግዳው ይደርሳል ብለን ተስፋ እናደርጋለን። ስራዳው፣ እናመሰግናለን። በቅድሙ ተንደርድረን የአሁኑን ይዘን መጪውን ልናይ በምንጥርበት ቅንብር የታያቸውን ብርሃን እንዲፈነጥቁ የጋበዝናቸው ሁለት እንግዶች ናቸው። በቅርቡ ለንባብ ከበቁ በወቅታዊ ጉዳይ ላይ ካተኮሩ ጽሁፎቻቸው በተጨማሪ መጽሐፍትም ጽፈዋል። እንደ አገር ለማየት የምትሹትን ነገ ዛሬ ማለዳ ባልነው አቅርቦ በሚያሳይ መነጽር ከሁለቱ እንግዶቻችን ጋር በምናደርገው ቆይታ መልከት እናደርጋለን። ይሄ መንግስት አዋላጅ መንግስት ከመሆኑ በፊት አዋላጅ የምለውን ሌላ ጊዜ ተረጉመዋለሁ። አዋላጅ ባለስልጣናት እንዲመጡ ያስፈልጋል። እና ዶክተር አብይ የመጡበት አካሄድ ወደዚህ ስፍራ የመጡበት አካሄድ የአዋላጅ ባለስልጣን አካሄድ ነው። የጽሑፌ ዋና ሲም ምንድን ነው? ቀስቃሹ ሀሳብ ከጀርባ ያለው አንድ ፍቅር፣ ብዙ ድምጾች በሚል ሲሆን አንድ ፍቅር የሚያሰኘው አንድ አላማ ያለን ህዝቦች ማለት ነው። በእኔ አይን ብዙዎቻችን እንስማማለን የምለው ምንድን ነው? ኢትዮጵያ ማለት የወደፊት ኢትዮጵያችን የፖለቲካ እስረኛ የሌለባት ኢትዮጵያን ኢማጅን እንድናደርግ ነው። በዛ ብዙዎች ኢትዮጵያን ይስማማሉ ባይነኝ። በፖለቲካ ምክንያት የሚሞት የሌለባት፣ በፖለቲካ ምክንያት የሚሰደድ የሌለባት፣ በፖለቲካ ምክንያት ከስራ የሚፈናቀል የሌለባት፣ ሌላም ሌላም ችግር በፖለቲካ ምክንያት የሌለባትን ኢትዮጵያ ኢማጅን በሚለው ዝም ብለን ለዶክተር አብይ በማጨብጨብ ብቻ ይሄ ትልቁ አላማችን ግቡን አይመታም። የምንችለውን ማድረግ አለብን። አላማችን አንድ እስከሆነ ድረስ ሁሉም ሰው የሚችለውን ያህል ይሞክር በሚል ነው። ዶክተር ዘላለም እሸቴና ዶክተር ጌፓምዳ ይባላሉ ይሁንና ለቅምሻና ለትውውቁ ብቻ ይመስላል ሰዓቱ የፈቀደልን፣ በቀጠሮ ልናሳድረው ተገደናል። በሚቀጥለው ፕሮግራማችን ሰሞኑን ቀረብ ባሉ ፕሮግራሞቻችን በአንዱ እናቀርባለን። ለአሁኑ ግን እንግዶችን ዶክተር ጌብ አምዳንና ዶክተር ዘላለም እሸቴን ለጊዜያቸው አመሰግናለሁ እግዜር አድማጮች ባቀረብናቸውም ሆነ ለፕሮግራማችን ተስማሚ ባላቸዋቸው ሌሎች ርዕሰ ጉዳዮች ዙሪያ እንደቀለላችሁ በመጻፍም ሆነ በመደወል ትሳተፉ ዘንድ እየጋበዝን ለምሽቱ ለዛሬ ለፋሲካ ያዘጋጀነውን በዚሁ ልንቋጭ ነው። አሁን የቀረን የመሰናበቻው ዜማ ነው የቀረ። ሽር ጉድ እያለ ድምፃዊው ኃይለ ኢየሱስ ግርማ ከሚጫወትልን የአውደ ዓመት ዜማ ጋር እንተዋቸዋለን። እና ክቡራን፣ የማጠቃለያ ዜና አሰማችሁ። የዓለም ግዙፎቹ ምጣኔ ሀብቶች ዩናይትድ ስቴትስና ቻይና የገቡበት የታሪፍ መፋጠጥ መፍትሄ ያገኛል ሲሉ ፕሬዚደንት ዶናልድ ትራምፕ ዛሬ ጠቁመዋል። ሁለቱ አገሮች አንዱ ከሌላ ሀገር በሚነሱ ሸቀጦች ላይ በቢሊዮኖች የሚቆጠሩ ተጨማሪ ቀረጦችን እየጣሉና ተጨማሪ ታሪፎችንም ለመደንገግ እየተዛዛቱ ያሉበት ግንኙነት ውስጥ ከገቡ ሳምንታት ተቆጥረዋል። ፕሬዚደንት ዶናልድ ትራምፕ ቻይና የንግድ መሰናክሎቿን ታነሳለች፣ ምክንያቱም ክለኛው ተግባር ያ ነውና ብለዋል። ምን ማለታቸው እንደሆነ አላብራሩም። ታክሶቹ በተመጣጣኝ ታክሶች ምላሽ እንደሚሰጣቸውና የፈጠራ ባለቤትነት ጉዳይም በሁለቱ ሀገሮች ንግግሮች ውስጥ እንደሚገቡ አመልክተዋል። ትራምፕ አክለው ግን የአሜሪካው መሪ ንግድን በተመለከተ ምንም አይነት ጭቅጭቅ ውስጥ ከቻይና ጋር ንግባ፣ እኔና የቻይናው ፕሬዚዳንት ሲጂንፒንግ በጓደኝነታችን እንቀጥላለን ብለዋል። የማጠቃለያ ዜናው ይሄው ነበረ። መልካም የትንሣኤ በዓል ክቡራትና ክቡራን በድጋሚ ጤና ይስጥልኝ ደህና አምሹ። የአሜሪካ ድምፅ ራዲዮ የአማርኛው አገልግሎት ዘወትር በየዕለቱ ከምሽቱ ሦስት እስካሁን አራት ሰዓት በ19ና በ25 ሜትር ባንዶች እንዲሁም በናይል ሰዓት የሚያሰማውን የአንድ ሰዓት ዝግጅቱን እዚህ ላይ ያበቃ። ነገ ሰኞ ከምሽቱ ሶስት ሰዓት ላይ በሚጀምረው መደበኛው ስርጭታችን መልሰን እስከምንገናኝ ፕሮግራሙን ያቀናበረልን ንጉሱ ታምሬን ይዘን፣ እኔ አዲሱ አበበና እኔም አሉላ ከበደ መልካም የትንሳኤ በዓል እያልን ሰላም ደህና